የወጣቶች አለም ከወጣትና ጎልማሳ ቡድን የተውጣጣውና ከጣሊያን ወደ ኢትዮጵያ የተጓዘው የቺርኮ ኢንዚር የሰርከስ ቡድን ኢትዮጵያ ውስጥ አንድ ወር ሆነው ለሰርከስ የሚያስፈልጉትን መገልገያዎች በአይሱዙ መኪና ጭኖ ከክፍለ ሀገር ወደ ክፍለ ሀገር እየተዘዋወረ ዝግጅቱን እስካሁን ሲያሳይ ቆይቷል ቡድኑን ባነጋገርንበት ወቅት ከዝዋይ ከተማ ወደ አዲስ አበባ ለመመለስ በዝግጅት ላይ ነበር። ቺርኮ ኢንዚር ከአስር እስከ ሀያ ያሉ ሰዎች ስብስብ ነው። የጉዞ ወጫችንን ለመሸፈን ጣሊያን ውስጥ የተለያዩ የሰርከስ ዝግጅቶች እናሳያለን። ከዛም እየተዘዋወርን ዝግጅታችን እናቀርባለን። ቡድኑ ቺርኮ ኢንዚር የተባለበት ምክንያት በሰሜን ምስራቅ ጣሊያን አጠራር በየቦታው የሚዟዟር ሰርከስ እንደማለት ነው። ምክንያቱም የቡድናችን አብዛኞቹ አባላት ከሰሜን ምስራቅ ጣሊያን ከቦሎኛ አካባቢ ነው የመጡት። ኢስት ኦፍ ኢታሊ ቦሎኛ አሪያ ትላለች የሰርከስ ቡድኑ ባልደረባ ሊንዳ። እሷም እንደ በርካታ የሰርከሱ አባላት የሰርከስ ተማሪ ነበረች። ቡድኑ ወደ ኢትዮጵያ የተጓዘው ከ12 ባልደረቦቹ ጋር የነበረ ሲሆን በአሁኑ ሰዓት ሁለቱ ወደ ሀገራቸው ተመልሰዋል። ወደ ኢትዮጵያ የመጣ ነው ከፍቃት ሰርከስ ጋር ግንኙነት ስላለን ነው። ደረጀን በደንብ እናውቀዋለን፣ ምክንያቱም ወደ ቦሎኛ መጥቶ ከአንድ ድርጅት ጋር ይሰራ ነበር። እና ወደ ኢትዮጵያ የመሄዱን ሀሳብ አቀረበልን። በከተማ አካባቢ ሰርከስ እያደገ ቢሆንም በገጠሩ ብዙም አልተስፋፋም እና ስራችሁን እዛ ማስተዋወቅ ትችላላችሁ አለን። የኛም ፍላጎት ያ ነበረ። ድርጅ ዳኜ አዲስ አበባ ውስጥ የሚገኘው የፍካት ሰርከስ መስራች አባልና ፕሬዚደንት ነው። ሰርከስ የተመሰረተው በ2 እንደ ዩሮፒያን አቆጣጠር ነው። ስድስት ጓደኛሞች ነበር ሲመሰረት ፍካት ሰርከስ። ሀሳቡ የነበረው እዚህ እኛ ሰርከስ በምንሰራ ሰዓት ሰዎች ሰርከስ የሚሰሩበት ቦታ ብቻ ሳይሆን ሄደው የሆነ ነገር የሚያደርጉበት ቦታ አለበት አዲስ አበባ ላይ። ለእኛም እራሱ ሰርከስ ለመለማመድ ሩቅ ቦታ መሄድ ነበረብን። ያንን ነገር ከማሰብ አንጻር አዲስ አበባ ላይ የሆነ ነገር ለመስራት አሰብን። ልጆች የሚሰበሰቡበት ወጣት ልጆች። ምክንያቱም እዚህ ወይ ትንሽ ስታድጊ ወይም ቤተክርስቲያን ነው አማራጭ ከዛ ውጪ ሌላ ምንም የሚደረግ ነገር ስለሌለ ያንን ነገር ለመፍጠር ነበረ ፍካት ሰርከስም የመሰረት ነው ማለት ነው። ስለዚህ ሁላችሁም የሰርከስ ሰዎች ናችሁ ማለት ነው። ሁላችንም የሰርከስ ሰዎች ነን። አሁን ከመስራች አባላቶች ውስጥ የቀረሁት እኔ ነኝ። በተለያየ ስራ ምክንያት ህይወትም የቀየረ አለ፣ ሌላ ቦታም ለመኖር የሄደ ሰው አለ፣ ውጭ ሀገርም የሚኖሩ አሉ። ግን አሁን ፍካት ሰርከስ በአጠቃላይ ወደ ሀያ ስምንት አካባቢ በደሞዝ ተቀጣሪ ሰራተኞችና ከሁለት መቶ በላይ ታዳጊ ህጻናቶች ያሰለጥናል ከዛ ውጭ ደግሞ ወደ አራት አይነት ፕሮጀክቶች አሉት በአሁኑ ሰዓት ምን አይነት ፕሮጀክቶች ናቸው በስማይል ሜዲሲን ፕሮጀክት ሆስፒታል ውስጥ የፈገግታ ህክምና የምንሰጥበት ፕሮጀክት ነው ሁለተኛው ኦርፋኔጅ ስልጠና እንሰጣለን ፕሌይንግ ማለት ነው ለህጻናቶች ከመጫወት ሌላኛው ደግሞ ፕሮጀክት እስር ቤት ውስጥ ታዳጊ ታራሚ እስረኞች ጋር እነሱ ጋር የምንሰራው ፕሮጀክት አለን ሰርከስ ማሰልጠንና የጨዋታ ፕሮግራም ተስፋን ለመስጠት ማለት ነው። ታዳጊ ታራሚዎች ስለሆኑ ከ18 ዓመት በታች ናቸው። ደረጀ ሰሞኑን ከጣሊያን ወደ አዲስ አበባ መመለሱ ነው። ከዚህ በፊት ጀርመን ሀገር ከመማ አፍሪካ ጋር ሰርቻ አለው። ቦሎኛ ግን የነበርኩት ቺርኮፓኒኮ ፓኒኮ የሚባል አለ። የጣሊያን የጣሊያን ብቻ ሳይሆን ኮሌክቲቭ ነው። ከተለያየ ሀገር ተሰባስበን ነው የምንሰራው። ሰርከስ ኢትዮጵያ ውስጥ ምን ያህል ተስፋፍቷል? በአሁኑ ሰዓት ሰርከስ በጣም ትልቅ ማደግን እያሳየን የመጣው በአሁኑ ሰዓት። በፊት የሰርከስ በኢትዮጵያ በጣም ቆንጆ እንቅስቃሴ እያደርግ ነበር። ከዛ በሆነ አጋጣሚ ትንሽ ወረድ ብሎ ስሙ ጠፍቶ ነበረ። አሁን ባለው ሰዓት ደግሞ ያው እኛም ሙከራ እያደረግን ነበር። የመጀመሪያውን አፍሪካን ሰርከስ ፌስቲቫልም ኖቬምበር ላይ አዘጋጅተን ነበረ ፍካት ሰርከስ። ከዚህ በፊት የመጀመሪያ አፍሪካን ሰርከስ ፌስቲቫል ተካሂዶ አያቅም ነበረ። ከዩኔስኮ ጋር በመተባበር የመጀመሪያውን አፍሪካን ሰርከስ ፌስቲቫል አዘጋጅተናል እና ልክ እንደ ፉትቦል ነበረ ህዝቡ የመጣው ሙሉ በጣም አስራ ሁለት ሺህ ሰው ነው የመጣው ለማየት። ስለዚህ ኢንተረስት አለ ማለት ነው የሰርከስ። ስለዚህ እኛም ያው በደንብ እየሰራን ነው እና በአሁኑ ሰዓት ቆንጆ ነው እንቅስቃሴ ነው ኢትዮጵያ ውስጥ ያለው የሰርከስ እንቅስቃሴ። አሁን በዚህ በሳምንቱ መጨረሻ ቺርኮ ኢንዚር አዲስ አበባ ውስጥ በሚያካሂደው የሰርከስ ዝግጅቱ ላይ ፍካት ሰርከስ አብሮ ይካፈላል። እኛ ያው ኦርጋናይዝ ነው የምናደርገው። እዚች ጋ እኛ በየወሩ ሾው የምናቀርበው አለ። እነዚህ ደግሞ ያው ኢንተርናሽናል አርቲስቶች ናቸው የራሳቸውን ኤክስፒሪየንስ ይዘው ነው የሚመጡት፣ እዚህ ጋር የራሳቸውን ካልቸር የራሳቸውን ነገር እና ኦርጋናይዝ አድርገን ህዝቡ እንዲመለከተው ነው የምናደርገው። ዋናው ነገርም የጋበዝኳቸውም ለዛ ነው። የተለየ ስታይል ነው ያላቸው። ያንንም ስታይል እንደዚህም አይነት አሰራር አለ የሚለውን ነገር ለማሳየት ነው። እዚች ጋር የኛ ፍከት ስርከስ ኦርጋናይዝ እናደርጋለን ይሄንን ነገር። ወደ ቺርኮ ኢንዚር የጣሊያኑ የሰርከስ ቡድን ስንመለስ ጣሊያናውያኖቹ ምን አይነት ስራ ወደ ኢትዮጵያ ይዘው እንደመጡ ጠይቀናቸዋል። ሁለት አይነት ዝግጅት ነው ያለን። አንደኛው በተተከሉ ብረቶችና እንጨቶች ላይ የሚሰራ የሰርከስ እንቅስቃሴ ሲሆን፣ ሌላኛው ደግሞ ዝም ብሎ ጎዳና ላይ የሚደረግ ዝግጅት ነው። ቺርኮ ኢንዚር ለወህኒ ቤት ታራሚዎች፣ ለጎዳና ተዳዳሪዎች፣ ሁሉንም ተመልካቾች ያሳተፈ ሰርከስ እየተዘዋወረ እንዳሳየ ሊንዳ ገልጻልናለች። ይህም ያለምንም ክፍያ ነው። ምናልባት በፍካት የሰርከስ ማሳያ በምናቀርበው ዝግጅት ቡድኑን ለመተባበር ስለምንፈልግ ክፍያ እንጠይቅ ይሆናል። መጠኑን ለጊዜው አላውቀውም። ነገር ግን ገጠር ውስጥ ሁሉም ነገር ነጻ ነበር። የሰርከስ ቡድኑ የፌስቡክ ገጽ ላይ የተለጠፉ ፎቶዎችና ቪዲዮዎች እንደሚያመላክቱት ዝግጅቱ ተመልካችንም አሳትፏል። የሰዎቹን አመለካከት ሊንዳ እንዲህ ትገልጸዋለች። የርድ ሪያክሽን አር ቨሪ ስትሬንጅ ቢካዝ የተመልካቾቹ አቀባበል እጅግ እንግዳ ነበር። ምክንያቱም ሰርከሱን ሀገራችንም ማካሄደ እናውቃለን። ይህ ግን ከዚያ በጣም የተለየ ነበር። ስንጀምር ህጻናቱ በጣም ይፈራሉ፣ ይጠራጠራሉ። ለእነሱ እንግዳ የሆነ ነገር ነው። ነጮች ነን፣ ነጮች ብዙም አይተው የሚያውቁ አይመስለኝም። በዛ ላይ እንግዳ የሆነ ነገር ነው የምናደርገው። ጸጉራችን የተቀባባ ነው፣ የለበስነው ሁሉ ነገር እንግዳ ነው እና ትንሽ ፍርሃት ይታይባቸው ነበር አንድ ትርኢት የምታሳይ ባልደረባችን ወደ ተመልካች ተጠግታ አብሯት እንዲደንስ አንድ ልጅን ስትጠራ ሰው ሁላ መጮ ጀመረ። ኋላም ብዙ ሲስቁ ነበር እና ይህን ሁሉ ማየት ትንሽ ይገርም ነበር። በአጠቃላይ ተመልካቾችን ወደ መድረኩ መጋበዛችን የሰዎችን ፍርሃትና ጥርጣሬ የገፈፈው ይመስለኛል ምክንያቱም ስንጨርስ ወደ እኛ ተጠግተው ስማችንን ና አድራሻችንን ይጠይቁን ነበር እና ትላለች ሊንዳ ኢትዮጵያውያኑ ለትርኢቱ እንግዳ ሲሆኑ ጣሊያናውያኑ ደግሞ ለኢትዮጵያ እንግዳ ነበሩ ለመጀመሪያ ጊዜ ኢትዮጵያን የጎበኙት ጣሊያናውያን እይታ ምን ይመስል ነበር ትልቅ አገር ነው የተለያየ የመሬት አቀማመጦች አሉት አንድ ወር ተጉዘን በርካታ ቦታዎችን ባየንበት ጊዜ የተለያዩ ገጽታዎች ሰዎችንም አይተናል እና እኛም ልክ ሰርከሳችንን እንደተመለከቱት ልጆች ሆነን ነበር ጥርጣሬ ፍርሃት ነበረን ሰዎች በሄድንበት ገንዘብ ይጠይቁን ነበር እኛ ደግሞ ገንዘብ ለመጠየቅም ሆነ ለመስጠት አልነበረም የመጣ ነው እና ከትናንሽ ነገሮች አንስቶ የተለየ ነበር ምግቡ ከሰዎች ጋር ማውራቱ የመሳሰሉት አሁን ግን ሁሉንም ነገር ለምደነዋል ፈታኝ ነገር ለማየት ነው። እኛም እዚህ ያለ ነው። ከመጨረሻ ጉዞ በፊት በዚህ ሳምንት መጨረሻ የሰርከስ ዝግጅቱን በአዲስ አበባ ከተማ ስለሚያካሂደው የጣሊያን ቺርኮ ኢንዚር ቡድንና ይህንን ጉዞ ስላመቻቸለት ፍካት ሰርካስ ነበር። በዛሬው የወጣቶች አለም የቃኝ ነው። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።